ኮሮና ቫይረስ ኢትዮጵያ ውስጥ ከታየ አንስቶ ላለው ጊዜ ዛሬ የተመዘገበው ከፍተኛው መሆኑን የጤና ሚኒስትር ዶክተር ሊያ ታደሰ ዛሬ በፌስቡክ ገጻቸው አስታውቀዋል። ለቫይረሱ መጋለጣቸው ዛሬ ከተረጋገጠ ውስጥ እድሜያቸው ከ15 እስከ 78 የሆነ 18 ሴቶችና 17 ወንዶች ናቸው ሁሉም ኢትዮጵያውያን ሲሆኑ፣ 29ኙ የአዲስ አበባ ነዋሪዎች፣ አንደኛው የውጭ ሀገር የጉዞ ታሪክ ያለውና የድንበር ተሻጋሪ አሽከርካሪ፣ 23ቱ በቫይረሱ ከተያዘ ሰው ጋር ግንኙነት የነበራቸው እንደሆኑ ተገልጿል ደግሞ የውጭ ሀገር የጉዞ ታሪክም ሆነ በቫይረሱ ከተያዘ ሰው ጋር ንክኪ እንዳልነበራቸው የተነገረ ናቸው። በተጨማሪም አንድ ሰው ከኦሮሚያ ክልል ድንበር ተሻጋሪ አሽከርካሪ፣ አራት ሰዎች ደግሞ ከሶማሌ ክልል ጅግጅጋ ለይቶ ማቆያ፣ እንዲሁም አንድ ሰው ከአማራ ክልል ሰሜን ሸዋዞን አጣዬ ከተማ ለይቶ ማቆያ ውስጥ መሆናቸው ታውቋል። ተጨማሪ ሶስት ሰዎች ደግሞ የተሻላቸው ሲሆን ከኮቪድ-19 የሕመም ስሜት የወጡ ሰዎች ቁጥርም 116 መድረሱን ሚኒስትሯ ገልጸዋል። ሚያዝያ 27 ቀን 2012 ዓ ም በተሰጠ መግለጫ በኮቪድ ምክንያት ሕይወታቸው ካለፉት የሰባ አምስት ዓመት አዛውንት ጋር ንክኪ ነበራቸው በሚል 25 ሰዎች ተለይተው ክትትል ሲደረግላቸው ከቆየ በኋላ በተደረገላቸው ምርመራ አምስቱ ላይ ቫይረሱ መገኘቱን ሚኒስትሩ አመልክተዋል። ዛሬ ቫይረሱ ከተገኘባቸው ውስጥም 22ቱ ያኔ ከተጠቀሱት አምስት ሰዎች ጋር የቅርብ ንክኪ ነበራቸው እና ክትትል ላይ ከነበሩ 94 ግለሰቦች መካከል እንደሆኑ ማስረድተዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድም በማህበራዊ ትስስር ገጻቸው ትናንት ግንቦት 9 2012 ዓ.ም ባስተላለፉት መልእክት ያደጉ ሀገራት በቫይረሱ ክፉኛ መጠቃታቸውን ጠቅሰው ሀገሮቹ በፍጥነት እርምጃ ባለመውሰዳቸው እና የቫይረሱን መዛመት ለመግታት ፖሊሶችን ተግባራዊ ባለማድረጋቸው እንደሚጸጸቱ አመልክተዋል። ይህ ለእኛ ትልቅ ትምህርት ነው ያሉት ጠቅላይ ሚኒስትሩ ቫይረሱን መከላከል የሚያስችል ክትባት እስካሁን ባለመገኘቱ ሊወሰዱ የሚገቡ የመከላከያ እርምጃዎችን አብራርተዋል። ከነዚህ መካከል አካላዊ እርቀትን መጠበቅ፣ እጆችን ቶሎ ቶሎ በመታጠብ በንጽህና መያዝ፣ የአፍና የአፍንጫ መሸፈኛ በአግባቡ መጠቀምና ሕዝቡ ህዝቡ ለተወሰነ ጊዜ እቤት የሚቆይበትን ደንብ ተግባራዊ ማድረግን እንደሚጨምርም አብራርተዋል። ኢትዮጵያውያንና ኢትዮጵያ ውስጥ የሚገኙ ሁሉ ለአፍታም ሳይዘናጉ የወጡትን መመሪያዎች አጥብቀው እንዲተገብሩም ጥሪ አቅርበዋል። ከዚህ ጋር ተያይዞ ሰሞኑን ቫይረሱ እንደ አዲስ ከታየባቸው አካባቢዎች መካከል ከአዲስ አበባ በ80 ኪሎ ሜትር እንዲሁም ከአምቦ ደግሞ 30 ኪሎ ሜትር ርቀት ላይ የምትገኘው የምዕራብ ሸዋ ደንዲ ወረዳ ግንጪ ከተማ አንዷ ነች። ግንቦት ስምንት በተደረገ የላቦራቶሪ ምርመራ ለቫይረሱ መጋለጣቸው የተረጋገጠ 19 ሰዎች መካከል የ38 ዓመት ሴትና የ16 ዓመት የሚያሳድጓት የእህታቸው ልጅ መሆናቸውን የምዕራብ ሸዋ ዞን ጤና መምሪያ ምክትል ኃላፊ አቶ ተስፋዬ በየነ ገልጸዋል። ሁለቱም የውጭ አገር ጉዞ ታሪክም ሆነ በቫይረሱ ከተያዘ ሰው ጋር ንክኪ የሌላቸው መሆናቸውን ኃላፊው ገልጸዋል። ባህል ማቲ ከናሞ ጅሬኝ ሳኒ ናኖ ዳንዲት ዲወዳ ሀለ ቀበተማቺ ረጋ ቀምኖኒ በተጨባጭ ባገኘነው መረጃ መሰረት የዚህ ቤተሰብ መኖሪያ ቤት ለመንገድ ቅርብ ነው። ከሴትየዋ ጋር ያለችውን ልጅም ስንመለከት ከስራዋ ባህሪ የተነሳ በየቀኑ እንቅስቃሴ ታደርጋለች። ለአብነትም ሱቅ፣ ገበያና የመሳሰሉት ቦታዎች ትሄዳለች። ይህ ከተማ ለምዕራብ ሸዋ ወረዳዎችም ሆነ ከተሞች ማዕከል ነው። ወደ ወለጋ የሚሄድ ትልቁ የአስፋልት መንገድን በጊንጪ ውስጥ ነው የሚያልፈው። ያ ማለት ለአዲስ አበባ ከተማም ቅርበት ያላት ከተማ ናት። ስለዚህ የውጭ ሀገር የጉዞ ታሪክ ስለሌላቸውና በኮሮና ቫይረስ ከተያዘ ሰው ጋርም ንክኪ ስለሌላቸው ብቻ ቫይረሱ ሊይዛቸው አይችልም ማለት አንችልም። ሁለቱም ሰዎች በአሁኑ ጊዜ በጉደር የመጀመሪያ ሆስፒታል የሕክምና ክትትል እየተደረገላቸው ሲሆን ሁኔታቸው አስጊ ያለመሆኑን አቶ ተስፋዬ ተናግረዋል። ከእነርሱ ጋር ንክክ የነበራቸው ሰላሳ ስምንት ሰዎችም በአምቦ ለይቶ ማቆያ ውስጥ ሲሆኑ የሰላሳ ሶስት ሰዎች የመጀመሪያ ምርመራ ላብራቶሪ ውጤት ከቫይረሱ ነፃ መሆናቸውን ማረጋገጡን አስታውቀዋል። የአምስቱ ሰዎች ናሙና ገና ዛሬ የተላከ በመሆኑ የምርመራ ውጤቱን በመጠባበቅ ላይ መሆናቸውን ኃላፊው ገልጸዋል። ጉደር የመጀመሪያ ሆስፒታል ሌሎች አገልግሎቶችን ሙሉ በሙሉ በማቆም ኮቪድ-19ን ለማከም የሚያስፈልጉ የህክምና መሳሪያዎችን ማሟላታቸውንና ሰማንያ ሰባት አልጋዎችንም ማዘጋጀታቸውን ኃላፊው ተናግረዋል። በዚህ ዙሪያ ማለትም የውጭ ሀገር የጉዞ ታሪክና ንክክ የሌላቸው ሰዎችን ተጋላጭነት እየጨመረ መምጣቱን በተመለከተ የኢትዮጵያ ጤና ሚኒስቴር የኮሚኒኬሽንስ ዳይሬክተር የሆኑት ዶክተር ተገኔ ረጋሳን አነጋግረናቸው ነበር። የተወሰኑ ቁጥሮች ከተያዙት ውስጥ የውጭ የጉዞ ታሪክ የሌላቸውና የመጀመሪያ ሪፖርት ያወጣ ነው። የንክኪ እንደሌላቸው የወጡ ሰዎች አሉ። ፖዚቲቭ ነው የተገኘው፣ ከክልሎች እና የአካባቢ ያልቻቸው ጋር ሆነን እንደገና የማጣራት ስራ የክትትል የማድረግ ስራ ይሰራል። የመጀመሪያ ሪፖርት ፖዚቲቭ ነው የኮሮና ቫይረስ ተገኝቶባቸዋል ብሎ ሊወጣ ይችላል። ከዛ በኋላ ግን ይሄ ያለቀለት ነው ማለት አይደለም። መለከታቸው አካላት ክልሎች፣ የአካባቢው አስተዳደር፣ የጤና ባለሙያዎች፣ ቤተሰቦች ምን አለ የመሰለ የመዘናጋት አለ። ሰዎች ከማን ጋር እንደተገናኙ የት እንደሄዱ የት አካባቢ ከዚህ በ በፊት ሄዶ እንደሆነ ለሕክምና ሊሆን ይችላል ለንግድ ሊሆን ይችላል ለተለያዩ ነገሮች ከቦታ ቦታ ተንቀሳቅሶ ሊሆን ይችላል። ከዚህ ጋር ተያይዞ ቫይረሱ ያለባቸው ሰዎች ጋር ተገናኝተው ሊሆን ይችላል። የመጀመሪያ ሪፖርት ነው እንደዛ ያሳየው። ስለዚህ ምንድን ነው የምናደርገው እኛ ቲምን አዋቅረን ወደ አካባቢው ልከናል። ለምሳሌ አሁን የጊንጪ የጠየቀኝ አሁን የእኛ ቲም ከክልል ከኦሮሚያ ክልል ጤና ቢሮ ጋር ከተውጣጣው ቡድን ጋር ሆኖ ዛ ኢንቨስቲጌት እያ እያደረገ ነው ያለው። ተጨማሪ የማጣራት ስራዎችን እየሰራ ነው ያለው ማለት በአካባቢ በአካል ተገኝቶ ይሄ ቡድን የመጨረሻው ሪፖርት ያመጣልናል። እያጣራ ነው ማለት ነው። ጥሩ። አዳዲስ ቦታዎች ላይ ላላስፈላጊ ስጋት፣ ለተለያዩ ጭንቀቶች ሊጋለጡ ይችላሉ እና በተለይ ቫይረሱ በአዲስ መልክ የሚታይባቸው ቦታዎች ላይ ያሉ ሰዎች ወይም የማህበረሰብ ክፍሎች ምንድን ነው ማድረግ ያለባቸው? ይሄ በሽታ ባህሪው እንደሚታየው አንድ አካባቢ ላይ ተወስኖ የሚቀር አይደለም። ዓለምን በሙሉ ያዳረሰ ቫይረስ ነው። ስለዚህ አሁን አዳዲስ ቦታዎች ላይ ሊታይ ሊታ ይችላል ሊከሰት ይችላል። እኛም የመመርመራ አቅማችንን እያሰፋ ነው፣ ከጊዜ ወደ ጊዜ እየጨመረ ነው ያለው እስከ አምስት ሺህ በቀን የማየት አቅሙ ፈጥረን ከፈጠርን ቆይተናል። ግን የተለያዩ ማነቆችን እየፈጣን እስከ አራት ሺህ እና ከዛ በላይ አሁን ማየት ችለናል በአንድ ቀን ውስጥ። በዚህ ይሄ ምርመራ እየሰፋ በሄደ ቁጥር የቤት ለቤት አሰሳው አለ በየቦታው በክልሎችም በአዲስ አበባም እየተሰራ ያለው ከዛ ጋር ይዞ አዳዲስ ቦታዎች ላይ የምናገኛቸው ውጤቶች ሊኖሩ ይችላል። ሶ ዋናው ምንድን ነው? አዲስ አበባ ላይ ነው፣ ከተሞች ላይ ብቻ ነው ብሎ መዘናጋት ፍጹም ስህተት ነው፣ እና አደጋም አለው። እና እያንዳንዱ ገጠር ያለው ትንሽ ከተማ ላይም ያለው ቤተሰብ፣ በትልቅ ከተሞችም ያለው ማንኛውም ዜጋ በጣም ጥንቃቄ ማድረግ ያስፈልጋል። ይህን በሽታ ልንቆጣጠር እና ልንከላከል የምንችለው እያንዳንዱ ዜጋ አስፈላጊ የሆኑ እርምጃዎችን እና ጥንቃቄዎችን ከወሰደ ብቻ ነው። በመዘናጋት እዚህ አካባቢ አልደረሰም እዚህ አካባቢ አልተሰማም፣ ጭንጭንታውም የለም ውጤቱም አልታይም የሚል የመዘናጋት ሁኔታ በጣም አደገኛ ስለሆነ የትኛውም አካባቢ በጣም ጥንቃ മാർമ കാമ്പോ